ር ነ ነ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የሰላምና የጸጥታ ጉዳዮች በከፍተኛ ደረጃ አሳሳቢ መሆናቸውን ቀጥለዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳፋኪ ናቸው። በዛሬው የአፍሪካ መሪዎች ስብሰባ መክፈቻ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርስ ይዘናል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በአፍሪቃ የሳህል አካባቢ አገሮች ሽብርተኝነት ሊዋጉ አገሮች ፈረንሳይ ወታደራዊና የገንዘብ እርዳታ እንደምትሰጥ አስታወቁ። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለሕዝቡ ጥያቄ መልስ የማይሰጥ እንዲያውም የተጠቀሙበት ቋንቋና አገላለጽ ህዝብን የሚያራርቅና የሚያቃርን ከፋፋይ ነው ሲሉ የኦሮሞ መብት ተሟጋጅ ድርጅቶች ተቃወሙ የሚሉት ዜናና መጽሔት ክፍለ ጊዜ ከሚቀሩት ውስጥ ናቸው። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ፣ ቅርሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና አስጥልን እንደምናመሻቸው ክቡራትና ክቡራን አድማጮች ከዛሬ ሰኞ ሰኔ 26 29 ዓ ም ዝግጅቶቻችን ጋር ጥረኛ አስተናጋጆች አሉላ ከበደና አደኒት ፍስሐ የንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜና እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በያዝነው ሳምንት በሃምበርግ ጀርመን በሚደረገው በኢኮኖሚ የበለጸጉ ሀገሮች ጉባኤ ላይ ከመገኘታቸው በፊት ዛሬ ከጀርመን ከፈረንሳይና ከኢጣሊያ መሪዎች ጋር እንደሚነጋገሩ ገልጸዋል። ዛሬ ማለዳ ላይ በትዊተር ባስተላለፉት መልእክት ትራምፕ ከቻንስለር አንገላ ሜርከል ከፕሬዚደንት ኢማኑዌል ማርኮን እና ከጠቅላይ ሚኒስትር ፓውሎ ጀንቲሎኒ ጋር ስለምን እንደሚነጋገሩ አልገለጹም። አንገላ ሜርከል በበኩላቸው የቡድኑ ሀያ መሪዎች በሚያካሄዱት ጉባኤ አሸባሪነትን መታገል በመቀጠሉ ላይ በሰፊው ይስማማሉ፣ በሌሎች ነጥቦች ግን ልዩነት ይኖራቸዋል ብለዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በትላንትናው ዕለት በትዊተር አማካኝነት በላኳቸው መልእክቶች በዩናይትድ ስቴትስ የመገናኛ ብዙሃን ላይ አነጣጥረዋል። ከአስር አመት በፊት የተቀረጸውና ሬስሊንግ ማለት ሰውን ሲደበድቡ የሚያሳየው ፕሬዚዳንቱ የላኩት የቪዲዮ ምስል በተደጋጋሚ የሐሰት ዜና የሚል ስያሜ በሰጡት በሲኤንኤን ቴሌቪዥን ጣቢያ ላይ ያነጣጠረ ነው። የአሜሪካ ድምፅ ዘጋቢ ሪቻርድ ግሪን ተከታትሎታል። አሉላ ከበደ ያቀርበዋል። የቪዲዮ ምስሉ ትራምፕ ከነጻ ትግል ወይም በሬስሊንግ ፍልሚያ በመደባደቢያው መድረክ ወጣ ብሎ አስመስሎ በተሰናዳ የውሸት ትርኢት የሲኤንኤን ምልክት የለበሱ ሰው መሬት ላይ ጥለው ሲደበድቡ ያሳያል። ከፍተኛው ውዝግብ የቀሰቀሰውን በዚህ በትዊተር አማካኝነት የተሰራጨ ቪዲዮ ምስል የላኩት የዋይት ሀውስ የተከላከሉት የዋይት ሀውስ የሀገር አስተዳደር ጉዳዮች አማካሪ ቶም በሰርት በትላንትናው ዕለት ከኤቢሲ ቴሌቪዥን ህብረተሰብ ጉዳዮች ላይ የሚያተኩር ፕሮግራም ጋር ባደረጉ ቃለምልልስ በዚህ በጋዜጠኞች ላይ የተደቀነ ጥቃት ተደርጎ መወሰድ የለበትም ብለዋል እና ያ በሌሎች ላይ የተነጣጠረ ጥቃት አይመስሎትም? ይህም መሰል ነገር በመገናኛ ብዙኃን በጋዜጠኞች ላይ መቃጣት ይቻላል የሚል መልእክት ማስተላለፍ መስሎ አይታዩትም? የጋዜጠኛዋ ማርታ ረዳት ጥያቄ ነው። ፈጽሞ እንደዚህ አይደለም። በፍጹም አይመስለኝም። ፕሬዚዳንቱ በቀጥታ ስሜታቸውን ሳያድበሰብሱ የገለጹበት ነው የሚመስለኝ። ለዚህም ነው የተመረጡት። በጣም ቀጥተኛ ሰው ናቸው። ሰዎች ፖለቲከኞችን ይመለከቱና ደሞ እርሳቸውን ሲያዩ የሚረዱት የሚረዱትና ከራሳቸውም ጋር የሚያዛምዱት ሰው ሆኖ ነው የሚያገኟቸው። ታምባሰርት የሰጡት የመከላከያ ሀሳብ ነበር። ይሁንና ፕሬዚዳንቱ የአስተያየት ቀኑን ሙሉ ጠንካራ ትችት ቢያወርድባቸውም ትራምፕ ግን ከሰዓት በኋላም የሐሰት ባሉት የመገናኛ ብዙኃን ላይ ድልጉን አጽፋለሁ ሲሉ ሌላ የትዊተር መልእክት መላክ ነው የመረጡት። የሐሰት መገናኛ ብዙሃን ሊያፍነን እየሞከረ ነው፣ አንፈቅድለትም። ምክንያቱም ሕዝቡ እውነቱን ስለሚያውቅ ስለሚረዳ፣ የሐሰት መገናኛ ብዙሃን ወደ ዋይት ሃውስ እንዳንገባም ለማስቆም ቢጥር አሁንም ፕሬዚዳንቱ እኔ ነኝ ነበር ያሉት ትራምፕ። ማወዛገቡ እንደቀጠለ ነው። ዩናይትድ ስቴትስ ትናንት ሌሊት ደቡባዊ ሶማሊያ ላይ ወታደራዊ ጥቃት ማካሄዷን የዩናይትድ ስቴትስ የአፍሪካ ዕዝ ለአሜሪካ ድምፅ ሬዲዮ ተናግረዋል። የጥቃቱ ኢላማ ምን እንደነበረ የዩናይትድ ስቴትስ ወታደራዊ እዝ አልገለጸም። ይሁንና የጥቃቱን አንድምታ እየገመገመ መሆኑን ገልጿል። በደቡባው ሶማሊያ ያሉ የጸጥታ ምንጮች ለአሜሪካ ድምፅ ሬዲዮ የሶማሊኛ አገልግሎት በገለጹት መሰረት ጥቃቱ ኢላማ ያደረገው በታችኛው ሸበሌ ክልል የአልሸባብ ባለሥልጣንን አሳፍሮ ይጓዝ የነበረ መኪናን ነው። ስማቸውን መግለጽ የማይቻል ከፍተኛ የጸጥታ ባለሥልጣን ጥቃቱ መኪናዋን እንደመታና ተሳፋሪዎቹ እንደተገደሉ ጠቁመዋል። ኢላማ የተደረጉት የአልሸባብ አማጽያን ፑንትላንድ ያለው ቡድን አባላት መሆናቸውን ባለስልጣኑ አክለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተቋም ማዕቀብን የሚመለከተው ኮሚቴ ለሊቢያ ጦር መሳሪያ እንዳይሸጥ አለም አቀፍ ማዕቀብም እንዲጣል ህገ ወጥ በሆኑ መንገድ ሰዎችን የሚያሸጋግሩ ላይ ደግሞ የገንዘብና የዝውውር ማዕቀብ እንዲታከልበት ጥሪ አቅርበዋል። በስደተኞችና ከተለያዩ አገሮች ፈልሰው በሚጓዙ ሰዎች ላይ ከባድ በደል የሚፈጽሙትም በማዕቀቡ እንዲካተቱ ነው የስደተኞች ጉዳይ አገልግሎቱ የጠየቀው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚቴ የማዕከላዊ ሜዲትራኒያን ባህር ልዩ ልኡክ ቪንሰንት ኮንቸቴል ከባድ እርምጃ መውሰድ ይኖርብናል ብለዋል። የተባበሩት መንግስታት ድርጅት በገለጸው መሰረትም በያዝነው አመት በስ ስድስት ወራት ጊዜ ውስጥ ብቻ 84830 ከተለያዩ ሀገሮች ፈልሰው ጣሊያን ገብተዋል። ካለፈው አመት በ18 ከመቶ መጨመሩም ተገልጸዋል። በ207 የሚገመቱ ሰዎችን ለማሻገር ሲሞክሩም ወይም ባህር ተሻግረው ለመጓዝ ሲሞግሩ ለእልፈት ተዳርገዋል። አድማጮች፣ ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከቃጣር ጋር ዲፕሎማሲያዊ ጠብ ያላቸው ሳውዲ አረቢያና ወጋኞቹ ሀገሮች ቃጣር የቀረበላትን የጥያቄ የምታሟላበት የጊዜ ገደብ በ48 ሰዓታት እንዲራዘም አድርገዋል። የባህረ ሰላጤ ሀገሮቹ በቃጣር ላይ የማዕቀቡ ጉዳዮች በሰላም እንዲፈታ በመጣር ላይ ያለችው ኩዌት ትላንት ሊያበቃ የነበረው የጊዜ ገደብ እንዲራዘም በመጠየቋ ነው የተራዘመው። ሳውዲ አሬቢያ የተባበሩት የአረብ ኤሚሬቶችና ግብፅ ለአንድ ወር ከሚጠጋ ጊዜ በፊት ከቃጣር ጋር የነበራቸውን የዲፕሎማሲያዊና የንግድ ግንኙነት አቋርጠዋል። ቃጣር ከኢራን ጋር በመተባበር አሸባሪነትን ትረዳለች የሚል ክስ ነው ያቀረቡት። ቃጣር ክሱ መሰረት የለውም በማለት አስተባብላለች። ሳውዲ አረቢያና አጋሮቿ አገሮች ያቀረቡት ጥያቄ የቱርክ ወታደሮች ከሀገሪቱ እንዲወጡ ባለቤትነቱ የሀገሪቱ መንግስት የሆነው አልጀዚራ ሚዲያ እንዲዘጋ፣ ከኢራን ጋር ያላትን ግንኙነት እንድትቀንስ የሚሉትን ያቀፈ ሲሆን የሀገሪቱን ሉዓላዊነት አሳልፎ የመስጠትን ያህል በመሆኑ አይቻልም ሲሉ የቃጣር የውጭ ጉዳይ ሚኒስትር ሼክ ሙሐመድ ቢን አብዱል ራህማን አሊ ታኒ አስገንዝበዋል። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺፒንግ እና ከጃፓኑ ፕሬዝዳንት ሺንዞ አቤ ጋር በተናጠል በሰሜን ኮሪያ የኒኩሌር ፕሮግራም ስለሚደቅነው አደጋ በስልክ ተነጋግረዋል። ትራምፕና የቻይናው መሪ የኮሪያ ባህረ ገብ መሬት የኒኩሊር መሳሪያ ባለቤት እንዳይሆን ለማድረግ ስላላቸው ቁርጠኝነት ገልጠዋል። ትራምፕ የሰሜን ኮሪያ ባለስቲክ ሚሳይል ስለሚደቅነው ነው አደጋም አንስተዋል ሲል የዋይት ሀውስ ቤተ መንግስት ገልጠዋል። የቻይና መንግስት መገናኛ ብዙሀን በበኩሉ አሉታዊ የሆኑ ችግሮች ወይም ነገሮች የቻይናንና የዩናይት ስቴትስን ግንኙነት ጎድተዋል ሲሉ ሺ ፒንግ መናገራቸውን ጠቅሷል። ትራምፕ ከታይዋን ጋር የተሳሰሩ ነገሮችን አስመልክቶ ያላቸው አያያዝ አንድ ቻይና በሚለው የቻይና ፖሊሲ መሰረት ይሆናል የሚል ተስፋ እንዳላቸው የቻይናው መሪ ለፕሬዚዳንት ትራምፕ ማስገንዘባቸውንም የቻይና መገናኛ ብዙሀን ጠቁመዋል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር ከ1979 ዓመተ ምህረት አንስቶ ታይዋን የቻይና አካል ነች የሚለውን የቻይና ኦፊሳሌ ኦፊሴላዊ አቋም ስትደግፍ ቆይታለች። ባለፈው ሳምንት ታዲያ አሜሪካ ለታይዋን የአንድ ነጥብ አራት ሁለት ቢሊዮን ዶላር የሚያወጣ መሳሪያ ለመሸጥ ወስናለች። በመጨረሻም አንድ የዩናይትድ ስቴትስ ባህር ኃይል የጦር መርከብ ደቡብ ቻይና በምትገኝ አጨቃጫቂ ደሴት ላይ 12 ኖቲካል ማይሎች ተጉዟል። ቻይና፣ ታይዋንና ቪየትናም ትሪቶን የተባለችውን ደሴት ትገባናለች በማለት ይጨቃጨቁባታል። አድማጮች ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ በዚያው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የዕለተ ሰኞ ሰኔ 26 29 ዓ.ም ምሽት ዝግጅታችን አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐ ነን። የሰኞ ሚያዝያ 2 29 ዓ.ም ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስተላልፋል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ከወዲሁ ለቅምሻ እንበል። አስራ ዘጠኝ ሀያ ዓመታት ይሆናል የትግራይ ጦርነት ቀጠና ይሄንን ያልተረጋጋ ሁኔታ ወይ የጦር ቀጠና መሆን በትግራይ የልማት እንቅስቃሴ፣ የሰላም እንቅስቃሴ እንዲሁም በማህበራዊ መረጋጋት ዙሪያ ጫናዎች እየፈጠረ ነው። ስለዚህ ጉዳዩ መፍትሄ ሊበጅለት ይገባል። አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ እና የስትራቴጂክ ጥናቶች ትምህርት ክፍል መምህር ናቸው። በሁለተኛው አጋማሽ በአፍሪካ ነክ ርዕሶች ይመለሳሉ። አድማጮች አሁን የዕለቱን አቢይ ርዕስ በአንዳንድ አገሮች ያሉ የሰላምና የጸጥታ ጉዳዮች አሳሳቢ መሆናቸውን ቀጥለዋል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ተናገሩ። ይሄም ሆኖ በአህጉሪቱ ተስፋ ሰጪ ሁኔታዎች መኖራቸውን በህብረቱ የመሪዎች ጉባኤ መክፈቻ ላይ የተናገሩት የኮሚሽኑ ሊቀመንበር ሙሳ ፋኪ አስረድተዋል። ሌላው በጉባኤው መክፈቻ ላይ የተናገሩት የፍልስጤም አስተዳደር ፕሬዚዳንት ሙሐመድ አባስ ከእስራኤል ሰላም ለማምጣት በፕሬዝዳንት ትራምፕ የቀረበው የሰላም ሀሳብ ተስፋ ሰጪ ነው ብለዋል። እስክንድር ፍሬው ዝርዝሩን ይዟል። ዛሬ በአዲስ አበባው ዋና ጽሕፈት ቤት የመሰብሰቢያ አዳራሽ የተጀመረው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ እንደተለመደው ያለፉት ወራት ክንውኖች ስኬቶችና አሳሳቢ ሁኔታዎች የተዳሰሱበት ነው። ከተናጋሪዎቹ አንዱ የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ በአስተርጓሚ በሚደመጠው ንግግራቸው ከጠቀሷቸው አሳሳቢ ሁኔታዎች መካከልም በአንዳንድ ሀገራት ያለው ግጭትና ውጥረት ይገኝበታል። የሰላምና የጸጥታ ጉዳዮች በከፍተኛ ደረጃ አሳሳቢ መሆናቸውን ቀጥለዋል በሱዳን በሶማሊያ በሊቢያ ማዕከላዊ አፍሪካ ሪፐብሊክ ያለው ሁኔታ በጅቡቲና በኤርትራ መካከል ያለው ውጥረት የተሞላበት ግንኙነት፣ አሸባሪነት በሚታይባት ማሊ ያለው የሰላም ስምምነትን ተግባር ላይ ለመያዝ ለማዋል በተያዘው ጥረት የተከሰተው አስቸጋሪ ሁኔታ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ብሩንዲና ጊኒ ቢሳውን በመሳሰሉ የአፍሪካ ሀገሮች ያሉት የፖለቲካ ሁኔታዎች አሳሳቢነታቸው በስፋት ይንጸባረቃል። ለነዚህ አሳሳቢ ግጭቶችና ሁኔታዎች እልባት ከመስጠት አንጻር የአካባቢው ሀገራት ሚናቸውን በሚወጡበት ሁኔታ ላይ መተኮሩንም ነው የኮሚሽኑ ሊቀመንበር የተናገሩት። እነኚህን ግጭቶች ከመፍታት አንጻር በመከላከልና ሊሆን በሚችለው ነገር ላይ ማተኮሩ ላይ ወስንናል። ክልላዊ የሆኑ ቡድኖችና ስልቶች ከሚመለከታቸው የአፍሪቃ ህብረት አካላት ጋር በመሆን ጥረታቸውን ከፍ እንዲያደርጉ ጥሪ በማድረግ በሁሉም የአፍሪካ ህብረት የመሪዎች ጉባኤዎች ላይ ተጋባዥ እንግዶች መገኘታቸው ንግግርም ማድረጋቸው የተለመደ ነው። ከዛሬ ተናጋሪዎች አንዱ ደግሞ የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስ ነበሩ። በፍልስጤምና በእስራኤል መካከል ሰላም ለማምጣት በፕሬዝዳንት ትራምፕ የተጀመረው ጥረት ተስፋ የሚሰጥ መሆኑን በአስተረጓሚ በሚደመጠው ንግግራቸው አብራርተዋል። በፕሬዝዳንት ትራምፕና በአስተዳደራቸው ነው በሚካሄደው የጅምር ጥረት ሳቢያ በፍልስጤምና በእስራኤል መካከል ሰላምን ለማውረድ አዲስ የተስፋ ብርሃን ፈንጥቋል። ይህ ወቅታዊ ተግባር ነው። በዋይት ሀውስና በቤተልሔም ከፕሬዝዳንት ትራምፕ ጋር በነበረን ውይይት ያለንን ሙሉ ዝግጁነት ለፕሬዝዳንት ትራምፕ አረጋግጠናል። በእኛና በእስራኤል መካከል ጎን ለጎን የሚኖሩ ሁለት አገሮችንና መንግስታትን መሰረት ያደረገ ታሪካዊ ስምምነት ለመፈረም ዝግጁ መሆናችንን በመግለጽ ለዚህ የሰላም እቅድ እስራኤል ያላትን ሐሳብ እየጠበቅን ነው። በአካባቢውና በዓለም ደረጃም ሽብርተኝነትን ለመዋጋት በሚያደርጉት ጥረት አጋር መሆናችንንም ለፕሬዝዳንት ትራምፕ አረጋግጠናል። ሀያ ዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ በነገውለትም ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጽህፈት ቤት ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለህዝቡ ጥያቄ መልስ የማይሰጥ ፣ እንዲያውም የተጠቀሙበት ቋንቋና አገላለጽ ህዝብን የሚያራርቅና የሚያቃርን ከፋፋይ ነው ሲሉ የኦሮሞ መብት ተሟጋች ድርጅቶች ተቃወሙት። ምክር ቤቱ ረቂቅ አዋጁ ለህግና አስተዳደር እንዲሁም ለከተማ ጉዳዮች ቋሚ ኮሚቴ መመራቱንና ምክር ቤቱ ለእረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ መግለጹ ይታወሳል። ለዝርዝሩ ጽዮን ግርማ። የኦሮሞ ዴሞክራሲያዊ ግንባር ኤዴግ ስራ አስፈጻሚ አባልና የድርጅቱ ቃል አቀባይ አቶ ሊንጮ ባቲ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል ከሚኒስትሮች ምክር ቤት ወጥቶ ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለህዝብ ጥያቄ መልስ የሚሰጥ ተጨባጭ ሀሳብ የለውም ሲሉ አጣጥለውታል። እንደውም የተጠቀሙበት ቋንቋና አገላለጹ ህዝብን የሚያራርቅ የሚያቃርንና ሌላው ህዝብ በኦሮሞ ህዝብ ላይ ቅሬታ እንዲኖረውና ህዝቡ እንዲከፋፈል ነው እንደውም የሚጠቁመው። ምክንያቱ ልዩ ጥቅም ሲባል የኦሮሞ ህዝብ ልዩ ጥቅም አልጠየቀም። ልዩ ጥቅም መጠየቅ አይቻልም። የሌላ ዜጋ የሚኖረውን መብት ለኦሮሞም ህዝብ መኖር አለበት እንጂ ከሌላው የኢትዮጵያ ህዝብ ተለይቶ ለብቻው ልዩ ጥቅም የጠየቀበት የለምና እና ቋንቋው ራሱ ትክክል አይደለም። ልዩ ጥቅም በሚል ቅጽል ስም የቀረበው ረቂቅ አዋጅ እና በአዋጁ ላይ የሰፈሩት እንደ ትምህርት፣ መሰረተ ልማት፣ የባህል ማዕከላት መቋቋም፣ ስያሜና ና የመሳሰሉት መብቶች ማንም ሰው ሰው በመሆኑና የትኛውም ዜጋ ሊያገኛቸው የሚገቡ መብቱ ናቸው ብለዋል አቶ ሌንጮ። የአሁኑ በልዩ ጥቅም ስም ፖለቲካዊ ፍላጎትን ማሟያ ነው ብለውታል። በዚህ በልዩ ጥቅም ስም ከዚህ በፊት ሁለት አመት፣ ስንት ደም ያፋሰሰው የኦሮሞ ህዝብ የተቃወመ ማስተር ፕላን በሌላ በጓሮ በር አምጥተው በእድገት ስም አሁንም ማፈናቀል እንችላለን እድገት እናስፋፋለን። ትራንስፖርት፣ ሶሻል ሰርቪስ የሚለው ሌላኛው የእጃዙር በማስተር ፕላን ማድረግ ያውቃታቸውን በዚህ ማድረግ ነው ያመጡት። በኢትዮጵያ ውስጥ የኦሮሞ ማህበረሰብ ከሌላው ህዝብ የተለየ መብትና ጥቅም ይሰጠኝ ብሎ የጠየቀ ይመስል ልዩ ጥቅም ማለት አላማው ሌላ ነው ይላሉ። ለኦሮሞ ህዝብ ልዩ ጥቅም ሲባል ሌላውስ ጥቅም የለውም? የኦሮሚያ እዛ መሰረተ ልማት ወይንም የትምህርት ቤት የባህል ማህል ማዕከል ሲሰራ ከሊዝ ውጭ ይላል። ሌላውስ ከጋምቤላ ሪጂናል ስቴ አዲስ አበባ ውስጥ የማዕከል መስራት ከፈለጉ ከባህር ዳር መስራት ከፈለጉ እነሱ ሊዝ ሊያስከፍሏቸው ነው። በአንድ ሀገር ውስጥ ሁለት አይነት አስተዳደር፣ ሁለት አይነት ጥቅም ሊኖር ይችላል? አይችልም። እና እንደዚህ ያሉ ፐብሊክ ጉድ የሆኑ የፐብሊክ ኢንስቲቱሽኖች ለመጀመሪያም ነጻ መሆን አለባቸው። ምክንያቱም ጥቅሙ የህዝብ ስለሆነ እና ቋንቋ እዛ ውስጥ የሰፈረው ሁሉ ሌላውን ኢትዮጵያዊ የሚያስፈራራ አሁን ያለው ትግል ህዝቡ ጫፍ እስከ ጫፍ ባመጸበት ጊዜ ይሄንን ተጠቅመው ህዝቡን ከፋፍለው ጊዜ ለመግዛት የፖለቲካ የስልጣን እድሜያቸውን ለማራዘም የሚጠቀሙበት እንጂ ምንም የመብት ነገር የለበትም። ባዶ ነው። እዛ ውስጥ የተጻፉ መብቶች ህገ መንግስታዊ መብቶች የተፈጥሮ መብቶች ናቸው። በአዋጅ የሚሰጡ አይደሉም። መጀመሪያውም የተፈጥሮ መብት ነው። ዋናው ጥያቄው አዲስ አበባ አስተዳደሩ ታክሴሽኑ፣ ከጎረቤት አካባቢዎች ጋር ያለው ያለው ግንኙነት ምንድን ነው የሚሆነው፣ ጂኦግራፊካል የት ነው ያለችው የሚለው አዲስ አበባ የፌዴራሉም ዋና ከተማ መሆን አለባት የኦሮሚያም ዋና ከተማ መሆን አለባት። በአቀማመጧም በታሪኳም ደግሞ አዲስ አበባና ኦሮሚያ ሪጂናል ስቴትን መከፋፈል ማለት ስጋና አጥንት እንደመለየት ነገር ነው። ሊለያይ የሚችል ነገር አይደለም። የኦሮሞ ነጻነት ግንባር በበኩሉ ረቂቅ አዋጁን ተቃውሞ መግለጫ አውጥቷል። የግንባሩን ቃል አቀባይ አቶ ቶሌራ አዳባን ማምሻውን ወደ አስመራ ደውዬ አግኝቻቸው ነበር። ድርጅታቸው በአጠቃላይ ረቂቅ አዋጁን እንደማይቀበለው ገልጸዋል። የኦሮሞን ሕዝብ ጥቅም በተመለከተ እንደዚህ ባሉ ወሳኝና ገብጋቢ ጥያቄዎች ላይ ውክልና ያለው የህዝብ ተወካይነት ያለው አካል ነው እንጂ መወሰን አለበት በህዝብ ያልተመረጠና ህዝብ ያልወከለው መንግስትም ሆነ ቡድን ሊወስን አይችልም፣ ከሚል አቋም ነው እኛ ተቋማችንን የምናሰማው። የህዝብ ተቃውሞዎች በሚበረክቱበት ጊዜ የህዝብ ጥያቄዎችን ለማቀዝቀዝ እና ለማፈን ጥገናዊ ለውጦችን ማድረግ ነው የተያዘው የሚሉት አቶ ቶሌራ መንግስት ስር ነቀል የሆነ ለውጥ ለማድረግ ፍላጎት የለውም ይላሉ። በኢጃ ዙር የማስተር ፕላኑን የኦሮሞ ህዝብ ሲቃወም የነበረው ማስተር ፕላን በሌላ መልኩ ለመተግበር የተወጠነ ውጥን ነው እንጂ የኦሮሞን ህዝብ ጥያቄ ይፈታል የሚል አይደለም። የኦሮሞ ህዝብ በመጀመሪያ ነገር ፍንፍኔ ላይ ልዩ ጥቅም አለኝ ወይንም ደግሞ የፍንፍኔን መሬት ለኦሮሞ ህዝብ የማከፋፈል ጥያቄ አይደለም የባለቤትነት ጥያቄ ነው። ባለፈው ሳምንት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የቀረበውና ለሁለት ኮሚቴዎች የተመራው ረቂቅ አዋጁ ውይይት እንደሚደረግበት መንግስት መግለጹ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ለመጨረሻው የትንታኔ ርዕስ ወደ ምዕራብ አፍሪቃ እንወስዳችኋለን አድማጮች የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአፍሪቃ የሰሀል አካባቢ አገሮች ሽብርተኝነትን ለሚዋጉ አገሮች ፈረንሳይ ወታደራዊና የገንዘብ እርዳታ እንደምትሰጥ አስታወቁ የፈረንሳዩ ፕሬዚዳንት በማሊ አምስት አገሮች ለሚሳተፉበት ክልላዊ ጸረ ሽብር ላይ ያተኩረ የምዕራባውያንን ድጋፍ ለማጠናከር የታለመ ጉብኝት አድርገዋል። ማክሮን ትናንት ማሊ ጉብኝታቸው ላይ ሳሉ እዛው ማሊ ውስጥ የሚንቀሳቀስ የአልቃይዳ ግብረ አበር የሆነ ቡድን ማስለቀቂያ ገንዘብ ለመቀበል ያገታቸውን ስድስት የውጭ ሰዎች የውጭ አገር ሰዎች የሚያሳይ ቪዲዮ ለቋል። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ሽብርተኝነትን በተባበረ ጥረት እንደምስሰው ሲሉ ማክሮን ጥሪ አቅርበዋል ጦርነት ብለን እንዳንጠራው ሲሉም አያይዘው አስጠንቅቀዋል ጦርነት ብዬ አልጠራውም ምክንያቱም እነሱ የሚፈልጉት እሱን ነው ጦርነት የሚባለው ጠላትህ ለዚያ ሲመጥን ነው እነዚህ በየቀኑ የሚገጥሙን ግን አሸባሪዎች ወረበሎች ነፍሰ ገዳዮች ናቸው። ስማቸውንም ሆነ ምን እንደሚመስሉ ማስታወስ እንኳን አያስፈልገንም። ነገር ግን ያለማወላወል በቁርጠኝነት ጠራርገን ማጥፋት ይኖርብናል። ሀገራቸው ለክልሉ ጸረ ሽብርተኛ ኃይሎች ሰባ የጦር ታክት የኤሌክትሪክ ተሽከርካሪዎችና የመገናኛ መሳሪያዎች እንዲሁም የወታደሮች የራስ መጠበቂያ መሳሪያዎችን ጨምሮ ለወታደራዊ እንቅስቃሴና ለውጊያ የሚሆን ድጋፍ እንደምትሰጥ ነው ማክሮን ያስታወቁት። ከእንግዲህ ወዲያ የዓለም አቀፍ ጸጥታና መከላከያ ትብብር በጀታችን ሃምሳ በመቶ የሚውለው ለሳሐል ክልል ይሆናል። ምክንያቱም የአፍሪቃ አህጉር ጸጥታ በአጠቃላይ አውሮፓን ጨምሮ ብዛት ላለው የዓለም አካባቢ ጸጥታ ፈተና የሚደቅነው ከዚህ ነውና ማሊ የአምስት ሀገሮችን ማለት የኒጀር፣ የቻድ፣ የቡርኪና ፋሶና የሞሪታኒያ መሪዎች ያሉበት ጂ አምስት ሳህል የተባለ የመሪዎች ጉባኤ እያስተናገደች ነው። ትናንት እሁድ የአምስቱ ሀገሮች ርዕሳነ ብሔራት ክልላዊ የጦር ሰራዊት ይፋ አድርገዋል። በአዲሱ ክልላዊ ኃይል አውሮፓንም ጭምር ስጋት ላይ ለጣሉት ታጣቂ ቡድኖች መፈልፈያ በሆነውና ስፋት ባለው የሳህል በረሃ አካባቢ በሺዎች የተቆጠሩ ወታደሮች እንደሚሰማሩ ተገልጿል። ኢብራሂም ባቡካር ኬታ፣ የማሊ ፕሬዚደንት እንዲህ ሲሉ አስረድተዋል። በአሁኑ ጊዜ አገሮቻችን የልዩ ልዩ ጦር መሳሪያዎች መደበቂያ ሆነዋል። የባዕዳን ታጣቂዎች ሶሪያ ውስጥ ከሚካሄደው ዓለም አቀፍ ጥቃት የሚሸሹ አሸባሪዎች ሁሉ መሸሸጊያ ሆነዋል። አውሮፓ ለመግባት የሚሞክሩ የሌሎች አገር ሰዎችም መሻገሪያዎች ሆነዋል። በሳህል ክልል የሚንቀሳቀሱት ሽብርተኛ ቡድኖች በጠለፋና በሕገወጥ ዝውውር ማስለቀቂያ ገንዘብ ማስከፈልን የገቢ ምንጫቸው አድርገው ተያይዘውታል። ማሊ ውስጥ የሚንቀሳቀስ ሽብርተኛ ቡድን ማስለቀቂያ ገንዘብ የጠየቀባቸውን ስድስት ታጋቾች ቪዲዮ ትናንት እሁድ ለቋል። ከስድስቱ ሶስቱ ሴቶች ናቸው። ባለፈው ሳምንት ስዊድን ለስድስት አመታት ማሊ ውስጥ በጽንፈኞች ታግቶ የኖረው ዜጋዋ ዮሀን ጉስታፍሰን መለቀቁን አስታውቃለች። ብዙዎች መንግስታት ግን ጠላፊን ያበረታታል በሚል ስጋት ዜጎቻቸውን እየከፈሉ ለማስለቀቅ ፈቃደኞች እንዳልሆኑ ይታወቃል። አድማጮች አሁን የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቶቹን እናሰማለን። ውልድ ቮይስ ኦፍ አሜሪካኖች እንደምን አላቸው እኔ ጸጋዬ ወልድ ያስፋባላለሁኝ ስድግ የሌለበት አስተያየታችሁን ላኩልን ብላችሁ ነበረ ታዲያ ይህንን ቅሬታዬን ከልባችሁ ተመልክታችሁ መልሱን ለአድማጭ እንድታሰሙልኝ ተስፋ አለኝ ለአስራ ሶስት አመታት በተባበሩት አረባዊ መሬቶች እስር ቤት እንደምገኝና በሁለት ሺ አስራ ሶስት በኤሮፓያን አቆጣጠር ስልክ ደውዬ ነበረ በሳድ አረቢያ በየመን በማሊ በቤሩት ወዘተ በዜናችሁ ላይ ተቀርቦ የዩኤን ስራ ነው። ይህ የግል ጉዳይ አይደለም። ታዲያ የእኔ ችግር ከወገኖቼ የተለየ ነው። ወገን ለመቼ ነው? በዚህ አጋጣሚ እዚህ እስር ቤት ኢትዮጵያውያን፣ ኤርትራውያን ይገኛሉ። ማለትም ግሩፕ አራት ውስጥ ናቸው። አንድ ላይ አይደለንም። መልሳችሁን በናፍቆ ትጠባበቃለሁ። አገር የሌለ ፀጋይ ወልደ አስፋው ከተባበሩት አረብ መሬቶች አልሰደር አውቴል አዞሌሽን ሴንትር ግሩፕ ኢሌቨን ሩም ሰርቲፋይድ ዲዮዎች እንዴት ናችሁ? ሰላም ናችሁ ወይ? ስለ አዲስ አበባ እና ስለ አዲስ አበባ ማንነት ጥያቄ እንደው እባካችሁ ለዚህ ውዥንብር እንደው መልስ ሊሰጡ የሚችሉ ብዙ ሰዎችን ያስጨነቀ ጉዳይ ስለሆነ ኢትዮጵያ ኦሮሞዎችን ውዥንብር ውስጥ ስላስገባ መልስ ይሰጣሉ ብዬ የጠበኳቸው አቶ ሌንጮ ባቲ ኢትዮጵያን የምትወዱ ከሆነ ባና ለኢትዮጵያ ሕዝብ አገልግሎት ሰጡ ብዙ ሕዝብም እንደሚከተላችሁ ነው። እንደ በዚህ ጉዳይ ላይ ኢትዮጵያ በጣም አጣብቂ መስመር ውስጥ ነው ያለች። መልስ ይሰጣሉ ብለን የምንጠብቃቸው ሕዝቡንም ሊያረጋጉ የሚችሉ የሚችሉ አቶ ሌንጮ ባቲን እንደው ኢንተርቪው ብታረጓቸው እንደ ከአክብሮት ጋር እንጠይቃለን። አመሰግናለሁ። በተግባር እንደምታወሉ በጣም እንተማመናቸዋለን። ሰላማችሁ ይብላል። Okay. አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በፕሮግራሞቻችን ላይ በሚኖሯችሁ አስተያየቶች አስተያየቶቻችሁን ብታደርሱ እናስተናግዳለን። የአሜሪካ ድምፅ ራዲዮ በ19ና 22 ሜትር ባንዶች የሚያስተላልፈው ስርጭት እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሳምንቱ ስፖርት ነው። ሰዓቱ ልዩ የስፖርት ዘገባ ዓመታዊ የሰሜን አሜሪካዊ ስፖርት ፌስቲቫል በትላንትናው ምሽት ከተከፈተባት የሲያትል ከተማ አዲሱ አበበ ገዛሀይም ጽዮን መስቀል ደግሞ ከአዲስ አበባ ተከታዩን አቀናብረዋል። ጤና ይስጥልኝ አድማጮቻችን፣ ከሲያትል ዋሽንግተን አዲሱ አበበ ነኝ። ዛሬ እረፍት ላይ ባለው በሰሎሞን ክፍለ ጊዜ ተተክቻለሁ እና የዛሬውን የስፖርት ክፍለ ጊዜ ሰሞኑንም በየቀኑ ወዲህ ወደ ሲያትል ያመጣኝ በሰሜን አሜሪካ የኢትዮጵያውያን ስፖርትና በዓል ፌዴሬሽን 34ተኛ ዓመታዊ በዓል ዙሪያ ትዘግብ ሰነብታለሁ። አብረን እናምሽ። ወርቃማዎቹ የኢትዮጵያ አትሌቶች ወርቅ በወርቅ ሆነዋል ይለናል ከአዲስ አበባ ያገኘነው ዜና፣ ወደዛም እናልፋለን። በነገራችን ላይ ወዲህ ወደ ዋሽንግተን ሲያት ሊያመጣኝን የስፖርት ዝግጅት ሰፋ አድርጌ ወደ በኋላ እመለሳለሁ። አሁን ወደ አዲስ አበባ ገዛይን ሲሆን መስቀል በአልጄሪያ ቴልስ ከተማ ለአራት ቀናት ሲካሄድ በቆየ አስረኛው ከሀያ ዓመት በታች የአፍሪካ አትሌቲክስ ሻምፒዮና ትናንት ፍጻሜውን አግኝቷል። በየዘርፉ የኢትዮጵያውያን ታዳጊ አትሌቶች የበላይነታቸው የተንጸባረቀበት ሆነው መጠናቀቁን ከስፍራው የደረሱ ዘገባዎች አመልክተዋል። በውድድሩ መጨረሻ በሜዳሊያ ሰንጠረዡ አናት ላይ በአስራ ሶስት ወርቅ አስራ ሶስት ብርና አስራ ሁለት ነሐስ በአጠቃላይ ሰላሳ ስምንት ሜዳሊያ ኢትዮጵያ አንደኛ፣ በአስራ ሁለት ወርቅ አራት ብርና አንድ ነሐስ በአጠቃላይ አስራ ሰባት ሜዳሊያ ደቡብ አፍሪካ ሁለተኛ፣ በአራት ወርቅ ስምንት ብርና ስምንት ነሐስ በአጠቃላይ ሀያ ሜዳሊያ አዘጋጅ አገር አልጄሪያ ሶስተኛ፣ አራት ወርቅ አራት ብርና ሁለት ነሐስ በአጠቃላይ አስር ሜዳሊያ ሴኒያ አራተኛ ሆናለች። በውድድሩ አርባ ዘጠኝ ወጣት አትሌቶችን ያሳተፈው የኢትዮጵያ አትሌቲክስ ፌዴሬሽን ውጤቱን አስገራሚ ያደረገው ባልተለመዱ የውድድር አይነቶች እንደ አራት በመቶ ዱላ ቅብብልና በመሰናክል በሁለት በሁለቱም ፆታ በእርምጃ በስምንት መቶ ሜትርና አንድ ሺህ አምስት መቶ ሜትር ማሸነፋቸው ነው። ከሁለት ዓመት በፊት ኢትዮጵያ ውስጥ በተደረገው ተመሳሳይ የወጣት አትሌቲክስ ሻምፒዮና የኢትዮጵያ አትሌቲክስ ቡድን በሀያ ስምንት ሜዳሊያ በሰጥ የሚነት ደረጃ መጨረሱ ይታወሳል። የዘንድሮው በአስር ሜዳሊያ ብልጫ ግሩም ድንቅ መሻሻል ተመዝግቧል ማለት ነው። የኢትዮጵያ አትሌቲክስ ወጣት ቡድን ነገ ማለዳ አዲስ አበባ እንደሚገባም የኢትዮጵያ አትሌቲክስ ፌዴሬሽን የህዝብ ግንኙነት ባለሙያ አቶ ስለሺ ብስራት ገልጸውልኛል። በእግር ኳስ ዜና የቶታል አፍሪካ ሻምፒዮንስ የየምድቡ አምስተኛ ማጣሪያ ጨዋታዎች በሳምንቱ መጨረሻ በተለያዩ አፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስቴዲየም ከትራንስ በስቲያ ቅዳሜ ደቡብ አፍሪካው ማሜሎዲ ሰንዳውንስ ቅዱስ ጊዮርጊስን አንድ ለባዶ በመርታት ወደ ቀጣዩ ሩብ ፍጻሜ መሸጋገሩን አረጋግጧል። በመጀመሪያው አርባ አምስት የጨዋታ ክፍለ ጊዜ ቅዱስ ጊዮርጊስ በተሻለ እንቅስቃሴ ያገኛቸውን የግብ አጋጣሚዎች ካለመጠቀሙም ሌላ በረፍቱ የደቂቃ ዕድሜ ሲቀር ያገኛትን ፍጹም ቅጣት ዴኒስ ኦንያንጎን የሰንዳውንስ ግብ ጠባቂ አክሽፎበታል። የጊዮርጊስን ደካማ ጎን አጥንቶ የገባው የእንግዳው ቡድን ከረፍት መልስም ጨዋታውን ተቆጣጥሮ ተጭኖ በማስፋት ተደጋጋሚ የግብ ሙከራዎችን በማድረግ ብልጫውን ወስዷል። ሰማንያ አምስተኛው ደቂቃ ረጭ ካቦ ኢንቴቴ መሬት ለመሬት አክሪሮ ወደ ግብ የራሳት ኳስ የጊዮርጊስን በረኛ እጅ አልፋ ተመረብቶ ተዋህዳለች። ከዚሁ ምድብ የቱኒዚያው ኤስፔራንሴ የኮንጎ ዲሞክራቲኩ ኤሲ ቪታ ጋር ተጫውተው ሁለት አቻ ተለያይተዋል። ኤስፔራንሴ በአምስት ጨዋታ በዘጠኝ ነጥብ ማሜሎዲ ሰንዳውንስ ደግሞ በተመሳሳይ በስምንት ነጥብ አንደኛና ሁለተኛ ሆነው ወደ ሩብ ፍጻሜ ማረፋቸውን አረጋግጠዋል። ቅዱስ ጊዮርጊስና ኤሲ ቪታ ከቀጣይ ውድድር ውጪ ሆነዋል ማለት ነው። ሌላው የእግር ኳስ ነክ ዜና ሁለት ኢትዮጵያውያን እግር ኳስ ተጫዋቾች ባቶች ፓኖም እና ቢንያም በላይ በእስራና በጀርመን በፕሮፌሽናል ደረጃ እንዲጫወቱ የመመረጥ እድል አጋጥሟቸዋል። የአራት ዓመቱ ባቶች ፓኖም በሩሲያው ፕሪሚየር ሊግ ለሚሳተፈው ታዋቂ አንዚ ማካቻካላ ለተባለው የእግር ኳስ ክለብ በሶስት አመት ለመጫወት ስምምነት ተፈራርሟል። የአስራ ዘጠኝ ዓመቱ ዱንያን በላይ ደግሞ በጀርመን ቡንድስ ሊጋ በሁለተኛ ዲቪዚዮን ለሚሳተፈው ዳይናሞ ድሬስደን የተሰኘ ክለብ በመጫወት በሶስት ሳምንት ሙከራ ወደ ስፍራው አምርተዋል። ዳቶች ካሎም ቀደም ሲል ለኢትዮጵያ ቡና በመሀል አማካይና በተደራቢ አጥቂ ስፍራ የሚጫወት ሲሆን ዱንያን በላይ ደግሞ የኢትዮጵያ ንግድ ባንክ ተጫዋች ነበር። ኢትዮጵያውያን እግር ኳስ ተጫዋቾች በአውሮፓ እና በእሰዋ በፕሮፌሽናል እግር ኳስ ክለቦች እንዲጫወቱ ሲመረጡ ዛቶች እና ዩኒያን የመጀመሪያዎቹ ናቸው። በእኔ በኩል ያለው ይኸው ነው። ገዛይን ጽዮን መስቀል እናመሰግናለሁ። ወዲህ ወደ ዩናይትድ ስቴትስ ሲያትል ዋሽንግተን እንመለስ። ሰላሳ አራተኛው የሰሜን አሜሪካ ኢትዮጵያውያን የስፖርት እና የባዓል ፌዴሬሽን አመታዊ በዓል ትናንት ተከፍቷል። በኦፊሴል ተከፍቷል። ተጠበራችሁ ኢትዮጵያውያን ወገኖችና እንዲሁም የኢትዮጵያ ወዳጆች በሙሉ እንኳን ለሁለት ሺህ አስራ ሰባት የሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ድርጅት አመታዊ ክብረ በዓል በሰላም በጤና በቴና አደረሳችሁ። በቅድሚያ የተረፈሮተኛውን አመታዊ በዓላችንን በዝች ተፈጥሮ ያደራት ውስጥ ከተማ ሲያትል ዋሽንግተን ለማድረግ እንደችል ተባበሩን የሲያትል ኢትዮጵያውያን ንግድ ተቋማትና ኡበር ከፍ ያለ ምስጋናዬን አቀርባለሁ። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ፕሬዚዳንት አቶ ጌታቸው ተስፋዬ ናቸው። ትናንት በሲያትል በተጀመረው የፌዴሬሽኑ ዓመታዊ በዓል ላይ ካደረጉት የመክፈቻ ንግግር ነበር የሰማችሁት። አቶ ጌታቸው በዚሁ የእንኳን ደህና መጣችሁ ንግግራቸው ፌዴሬሽኑ አጋጥሞት ከነበረው በታኝ ወይም ደግሞ ከፋፋይ ፈተና በሕዝቡ ጥረት መክሸፉን አመልክተው፣ ሕዝቡ በዚሁ ፌዴሬሽኑን የመንከባከብ ጥረቱ እንዲቀጥል አደራ ብለዋል አሳስበዋል። ፋዬ ቀደም ብሎ በዓሉ የሚካሄድበት የሬንተን ከተማ ከንቲባ ራድኒ ካርመን ለዚህ አሸብራቂ ላሉት ክብረ በዓል የሲያትሏን ወርቃማ ከተማ ሬንተንን በመምረጣችሁ እናመሰግናለን ካሉ በኋላ ሳምንቱ የኢትዮጵያውያን ሳምንት ተብሎ በሲያትሉ ከተማ ከንቲባ መሰየሙን ይፋ አድርገዋል። ይህንንም እሳቸው ካደረጉት ንግግር ጋር ደባልቀው የከንቲባውን ንግግር እንደሚከተለው ገልጠዋል። የሬንተን ከተማ ከንቲባ የሲያትልን ከንቲባ ንግግር ሲያቀርቡ እንደሚከተለው ገልጠውታል። በአስራ ዘጠኝ መቶ ሰማኒያ አራት አመተ ምህረት የተመሰረተው በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን ናን ፕሮፊት እንደሚባለው ትርፍ አልባ ድርጅት ሆኖ እግር ኳስንና ባህልን ሰሜን አሜሪካ ውስጥ ለሚገኙ ኢትዮጵያውያን ማህበረሰብ ለመጪውም ትውልድ ያስተዋውቃሉ ብለዋል። በዚህ መሰረት ከንቲባው ይህ የኢትዮጵያ ስፖርት ፌዴሬሽን የኢትዮጵያ ማህበረሰብ በሲያትል የበዓሉ አብሮ አዘጋጅ መሆኑን፣ ሰላሳ አንድ ቲሞች ያሉት ፌዴሬሽን ከሰላሳ ሺህ በላይ ኢትዮጵያውያንን እንደሚያስተናግድ፣ ይህ ስፖርት ከመላው ዓለም የተሰባሰቡ ኢትዮጵያውያን በአንድነት የሚስተናገዱበት በመሆኑ እኔ ኤድዋርድ ቢ ማሪ የሲያትል ከንቲባ ከሰኔ ሀያ አምስት እስከ ሀምሌ አንድ ወይንም እንደ አውሮፓ አቆጣጠር ከጁላይ አንድ እስከ ጁላይ ስምንት ያለውን አንድ ሳምንት የኢትዮጵያውያን ሳምንት እንዲሆን አጽድቄያለሁ ነው ያሉት። ባጭሩ ፌዴሬሽኑ ሁሌም የክብር እንግዶች አሉት። ለዘንድሮውም ሶስት የክብር እንግዶች ነበሩት። እናም በመክፈቻው ቀን የተጋበዙት እንግዶች ወይም አንድ እንግዳ ንግግር ያደርጋሉ የተለመደ ነበር። ያ ዘንድሮ አልነበረም። ለምን? ከሶስቱ ሁለቱ አልተገኙም። ለዘንድሮ በዓል ከአዲስ አበባ ኢትዮጵያ፣ አንድ የቀድሞ እግር ኳስ ተጫዋች የተጋበዘ ሲሆን ትናንቱ የራዲዮ መጽሔት እንደገለጥ ነው የህዝብ ግንኙነቱ በተለይ እንዳመለከተው የተጋበዘው እንግዳ ቪዛ በመከልከሉ ሊመጣ እንዳልቻለ። ሌላው አትሌት ፈይሳ ሌሊሳ ነበር የተጋበዘው። እርሱም የህዝብ ግንኙነቱ እንደገለጠው ከሆነ ሌላ ውድድር አለብኝ በማለቱ ሊገኝ አልቻለም። ሶስተኛው የክብር እንግዳ አርቲስት ሻምበል በላይነህ ነበር። ሻምበልም ንግግር አላደረገም። ይሁንና በስፍራው ተገኝቶ በተለያዩ ሙዚቃዎች ተመልካቾችን አስደስቷል። እኔም አጋጣሚውን በመጠቀም ሻምበልን እንኳን ደስ ያለ ብዬዋለሁ። ይህን ክብር ስለሰጠኝ ከልብ አመሰግናለሁ። በጣም ደስ ብሎኛል። በእውነት ለእኔ ብቻ አይደለም ለሞቻቸው አርቲስቶች ለእነሱም ትልቅ ደስታ ነው። በጣም ደስ ብሎኛል። ሻምበል በላይነህ ነበረ ከዘንድሮ ሶስት ተጋባዦች የተገኘው የክብር እንግዳ። የዘንድሮ መክፈቻ ልዩና አዲስ ዝግጅት ነበረው። በፓራሹት ከአየር የመውረድ ትርኢት ከአራት አቅጣጫዎች ሆነው የኢትዮጵያን ባንዲራ የያዙና በቴዲ አፍሮ ሙዚቃ የታጀቡ ሜዳው ላይ ሲያርፉ የነበረው ሁኔታ እጅግ አስደሳችና ተመልካቹም በከፍተኛ አድናቆት የተከታተለው ነበር። ስሜቱ ይህን ይመስላል። በፓራሹት ከወረዱት አንዱንም ለማናገር እድል አግኝቻለሁ። በጣም የሚያስደስት ነበረ። በጣም ድንቅ ነው። አየሩም በጣም የተመቸና ሰባ ሁለት ዲግሪ በመሆኑ ከዚህ የበለጠ የምንጠብቀው ነገር የለም። እርግጠኛ ነኝ ሁሉም ሰው ደስ ብሎታል ነው ያለው እና በጣም አስደሳች እና በእውነቱ በስቴዲየም የነበረው ብዙ ሺ ተመልካች በጥሩ ስሜት የተከታተለው ነበረ። እንደሚታወቀው የሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ወደ ሰላሳ አንድ ቡድኖች አሉት። እነዚህ ቡድኖች በየአመቱ እንደሚያደርጉት በስታዲየሙ ዙሪያ ተሰልፈው ልዩ ልዩ አርማዎቻቸውን ይዘው ህዝቡን ሰላም እያሉ አልፈዋል። ህዝቡም እንኳን ደህና መጣችሁ በማለት አበረታቷቸዋል። የሲያትል ከተማ በአስተናጋጅነቷ አንድ የወጣቶች ባህላዊ የሙዚቃ ዝግጅትም ነበረ። ይህን ያስተባበሩት የከተማዋ ነዋሪ በሙያቸው መምህርት የነበሩ ይህን የወጣቶች ባህላዊ ትርኢት እንደምን እንዳከናወኑት ጠየቂያቸው ነበረ። መታሰቢያ ሙሉጌታ እባላለሁ። አስተማሪ ነኝ በሙያዬ። ሲያትል ውስጥ ኮሚኒቲያችንም በቤተክርስቲያናችንም በዙሰይ በልጆች ጉዳይ እሳተፋለሁኝ። በየቅዳሜው ሰዎች ለሳድቶች ያመጧቸውን ልጆች እና የእኛን ጊዜ የተወለዱትን ልጆች ኢትዮጵያ ኮሚኒቲ አሰባስቦ ትምህርት ይሰጣል። የባህልን ማስታወቅ ፕሮግራም ይባላል። ከስራ ሊመልሽ በዛ ፕሮግራም ውስጥ ታቀፋለሁኝ። እነኚህ ልጆች አብዛኛዎቹ በዛ ፕሮግራም ውስጥ የታቀፉ ናቸው። አብዛኛዎቹ የማደጎ ልጆችም ናቸው። እንዲሁም ደግሞ ወላጆቻቸው እዚህ ያሉ እዚህ የተወለዱ ልጆች ናቸው። አብሮ በመገናኘት በየቅዳሜው ባህላቸው፣ ስለ ቋንቋቸው፣ ስለ ታሪካቸው ይማራሉ። ራሱን ሳያውቅ አንድ ሰው የሌላ ኅብረተሰብ አባል መሆን አይችልም። ኢትዮጵያ የብዙ ብሔሮች አገር ነች እና የሲያትል ወጣቶችና ህጻናት ተሰብስበው ከየቦታው የመጡትን ኢትዮጵያውያን በተለያዩ ብሔረሰቦች ወጣቶች ያሳዩት ትርኢት በተለይ ባህላዊ ውዝዋዜ በብዙ ተመልካች ዘንድ አድናቆትን አትርፏል። በጣም የሞቀ የመክፈቻ ዝግጅት ነበር። በአጠቃላይ ትናንት ማታ፣ በሚቀጥለው ሰሞን በዚያ አካባቢ ያለው በአጠቃላይ በስቴዲየሙ ዙሪያ የሚካሄደው እንቅስቃሴዎችን የባህል ትርኢቶችንም ለማቅረብ ሞክራለሁ። አድማጮች፣ የዛሬውም ዝግጅትን በአለም አቀፍ የእግር ኳስ ስፖርት ላጠቃል። የኮንፌዴሬሽን ካፕ የሚባለው ባለፈው ቅዳሜና እሁድ መካሄዱን እዚህ ሆኜ በቴሌቪዥን ተከታትያለሁ። ቅዳሜ ለደረጃ የተጫወቱት ፖርቹጋል እና ሜክሲኮ ነበሩ። ፖርቹጋል አሸንፏል። እሁድ ጀርመን እና ቺሌ ለዋንጫ የዘንድሮው የዓለም እግር ኳስ ሻምፒዮና የሆነው ጀርመን የኮንፌዴሬሽን ካፕንም ለመጀመሪያ ጊዜ አንስቷል። ቺሌን አንድ ለዜሮ አሸንፎ እዚሁ ለአብቃይ ዛሬውን ሰላም መልካም። አዲሱንና ገዛሀኝን ለዘገባዎቻቸው እናመሰግናለን። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 አማርኛ የሚተላልፈውን ስርጭት ነው። አሁን አፍሪቃ ነክ ርዕሶች ይቀርባል። በኢትዮጵያና በኤርትራ መካከል ሰላም ወይም ጦርነት የሌለበት የሚል ቅጽል በተሰጠው ነገር ግን ባልተረጋጋው ቀጣይ ሁኔታ እጅግ የተጎዱት የትግራይና የአፋር ክልሎች ናቸው ይላል። አፍሪቃ ነክ ርዕሶች በመንደርደሪያው በተለይ የበረታው ግን ትግራይ ላይ ነው በሚል መፍትሄ እንዲፈለግለት በመጠየቅ በጉዳዩ የሚቆረቆሩ ሰዎች ከጥቂት ወራት በፊት ለኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ መጻፋቸውንም ያስታውሳል። ሳምንታዊው ቅንብር የተባለውን ደብዳቤ ለጠቅላይ ሚኒስትሩ ከላኩት መካከል አንዱ አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂክ ጥናቶች መምህር ናቸው። አቶ አስፋው ገዳሙ ደግሞ አዲስ አበባ ውስጥ የኢትዮጵያ ቴሌኮሚኒኬሽን ሰራተኛ ናቸው። እርሳቸውም ጉዳዩ መፍትሄ እንዲገኝለት ከሚፈልጉት መካከል መሆናቸውን ጠቅሳ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሀዬ አቶ መሀሪንና አቶ ገዳሙን አዋይታ የውይይቱን የመጀመሪያ ክፍል ይዛ ቀርባለች። አቶ መሐሪ ዮሐንስና ሌሎች ተቆርቋሪዎች ደብዳቤውን ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመጻፍ የተነሳሱት በኢትዮጵያና በኤርትራ መካከል የተካሄደው ጦርነት ካቆመ አስራ ሰባት ዓመታት ቢያልፎም ሰላም ወይም ጦርነት በሌለበትና ባልተረጋጋ ሁኔታ መቀጠሉ ትግራይን እየጎዳ በመሆኑ መፍትሔ እንዲገኝለት መጠየቁ አስፈላጊ ሆኖ ስለተሰማቸው ደብዳቤ እንደተላከ ገልጸዋል። ጦርነቱ በይፋ ከቆመ አስራ ሰባት አመታት ሞልቷል ማለት ነው። ከጦርነቱ መጀመርም ዛሬ እስካለነው ቀን ብንቆጥረው ወደ አስራ ዘጠኝ ሀያ አመታት ይሆናል። የትግራይ የጦርነት ቀጠና ወይም ደግሞ ያለ መረጋጋት የሰፈነበት አካባቢ እንደመሆኑ በኢትዮጵያ አንጻር ሲታይ ማለት ነው። ስለዚህ ይሄንን ያልተረጋጋ ሁኔታ ወይ የጦር ቀጠና መሆን በትግራይ የልማት እንቅስቃሴ፣ የሰላም እንቅስቃሴ እንዲሁም በማህበራዊ መረጋጋት ዙሪያ ጫናዎች እየፈጠረ ነው። ስለዚህ ወይ ጉዳዩ መፍትሄ ሊበጅለት ይገባል። ከኤርትራ ጋር ያለው ኢትዮጵያና ኤርትራ ውስጥ የገቡበትን መቋጫ የሌለው ፍጥጫ ወይ ሰላማዊ ያለሆነ ግንኙነት መፈታት አለበት። ችግሩ በትግራይ ጫንቃ ነው ያለው፣ በብዙ መልኩ በልማትም በሰላምም በመረጋጋት በብዙ መልኩ። ትግራይና አፋር ናቸው ከኤርትራ የሚዋሰኑ በኢትዮጵያ በኩል። ይሄ ግን በዋናነት ሸክሙ በትግራይ ላይ እንደሆነና ይህንን አይቶ መንግሥት ይህንን ያላለቀ ፍጥጫ ወይ ደግሞ መሞቃጫ ያላገኘ ጉዳይ ሊቋጨው እንደሚገባ ነው። ጥያቄ ያቀረብ የሁለቱም ሀገሮች ጉዳይ በቀላሉ የማይፈታ ከሆነ ደግሞ ትግራይ ዋናዋ ችግሩ ተሸካሚ መሆኗን መሰረት በማድረግ በፌዴራል መንግስት ካሳ እንዲከፈላት የሚል ጥያቄ ለጠቅላይ ሚኒስትሩ በተላከው ደብዳቤ መቅረቡን አቶ መሐሪ ዮሐንስ ጠቁመዋል። በብዙ ምክንያቶች በቀላል የማይመለስ እንደሆነ ደግሞ ወይ ደግሞ በቀላል መፍታት የማይቻል ከሆነ ደግሞ ትግራይ የአለመረጋጋት ሁኔታው በኢትዮጵያ በኩል ትልቁ ተሸካሚ ክልል እንደመሆኗ መጠን በፌዴራል መንግስት ካሳ እንዲደረግላት በተለያዩ ለምሳሌ በልማት፣ በበጀት በተለይ በጦርነት ቀጠናው አካባቢ ያሉት ከሁመራ ጀምሮ እስከ እንዳልጌዳ ኢሮብ ያሉት አካባቢዎች በድንበሩ በምሽጉ አካባቢ የሚገኙ በብዙ መልኩ ለስደትም ለተለያዩ ማህበራዊ ችግሮችም እየተጋለጡ ስለሆነ ልማትም እንደሌላው አካባቢ አይደለም። በተለይ በእነዚያ የጠቀስኳቸው በኢትዮጵያ ኤርትራ በሚዋሰኑ ድንበር ላይ ያሉ አካባቢዎች ለእነዚህ የሚሆን ካሳ እንዲሰጥ፣ በአጠቃላይ ደግሞ ትግራይ በፌዴራል መንግስት የዚህ ችግር ሽታ በመሆኗ ፌቨር እንድትደረግ የሚል እንትን ነበር የቀረበው በደብዳቤው ማለት ነው። እና ለደብዳቤው መልስ ተገኘ ወይስ አልተገኘም? ቀጥታ ምላሽ አልተሰጠንም፣ ግን በኢትዮጵያ መንግስት በዚህ ጉዳይ ፖሊሲውን ጊዜው ያለፈበት ፖሊሲ እንደሆነ በኤርትራ የሚከተለውና ይህንን ለውጥ ለማድረግ ጥናቶች እያካሄዱ እንደሆኑ ያው ጠቅላይ ሚኒስትሩ እንዳጋጣሚ በአኸር አግሮፕሮሴሲንግ ኢንዱስትሪ ምስረታ መሰረት ድንጋይ ለመጣል በሄድበት ጊዜ ተነጣል ማለት ነው። ያው እንግዲህ የኢትዮጵያ መንግስት ፖሊሲውን ለመቀየር ጥናት እያካሄደ እንደሆነ ነው የምናውቀው። ያመሆኒያ ግን ምንድን ነው የምለው ከዚህ በፊት ያልነበረ በዚህ ጉዳይ ላይ የትግራይ ሕዝብ እያነሳ ያለው ጥያቄ በኢትዮጵያ መንግስት ላይ ጫና እንደፈጠረ ግን አልጠራጠርም። አሁን ባለዋል መረጋጋት ባሉት እንዴት ነው ዋና ተሸካሚዎቹ ትግራይ በተለይና አፋርም የሆኑት? ትግራይና አፋር ስል አንደኛ እነዚህ በቀጥታ በጦርነት ጊዜም ጦርነቱ የተካሄደው እንግዲህ በአፋርና በትግራይ መሬት ላይ ነው። በኢትዮጵያ በኩል እንደምናውቀው ምሽጉም የተቆፈረው ሰራዊቱም ምሽግ ቆፍረው ወይም ደግሞ ካምፖችን ያቋቋሙ በእነዚህ አካባቢዎች ላይ ነው። ከጦርነቱ ይጀምራል። ከዛ ቀጥሎ ደግሞ ይሄ ያለ መረጋጋት በመኖሩ በኢንቨስትመንት መልኩም በልማት መልኩም በሰላም መልኩም በተለያዩ ምክንያቶች ኢምፓክቱ ወይም ያልተረጋጋ ሁኔታ በኢትዮጵያና በኤርትራ ዝንበር ላይ ያለው ያልተፈጣ ጉዳይ በመኖሩ በብዙ መልኩ ያው እንግዲህ አዲስ አበባን አ አፌክት ሊያደረግ አይችልም ወይ ደግሞ ሀዋሳ ወይ ደግሞ ጋምቤላ ወይ ደግሞ ኦሮሚያ ክልልን አይነካቸውም። በቀጥታ ያለመረጋጋት ተጠቂ በመሆናቸው ነው። ትግራይና አፋር እያልክ ያሉት ከአፋር ደግሞ የባሱ ብሎ አብዛኛው የሰራዊት እንቅስቃሴ የሚደረገው በቅርብ ጊዜም ስናየው እንደነበረ ያው በየጊዜው አንዳንድ ጊዜ የተኩስ መለዋወጥ አለ። የከባድ መሳሪያ መለዋወጥ አለ። የሁለት ሀገራት ሰራዊት ነው የሰፈረው። በኤርትራ በኩል በትግራይ ወደ ትግራይ የሚዋሰኑት አካባቢዎች ነው። በኢትዮጵያ በኩል ደግሞ ትግራይ ላይ ያሉት ከሕመራ ጀምሮ እስከ ቅድም ብዬዋለሁ እስከ ኤሮፓ አካባቢ ያለውን ባሉት አካባቢዎች ላይ ነው። በቀጥታ ህዝቡ በተለይ እዚህ አካባቢ ያለው በጦርነት ዳመና ውስጡ ነው የሚኖረው። አምና ለምሳሌ ሰኔ አካባቢ የነበረውን የተኩስ ልውውጥ እዛ ድንበር አካባቢ ብዙ ህዝብ ሲሸበር ነበር። ከልማት አንጻር ደግሞ ስናየው አብዛኛው የሰሜን የሀገራችን ክፍል የኢኮኖሚ ወደ ውጭ ገበያ የሚያደርገው የኢኮኖሚ እንቅስቃሴ በዚህ በኩል አድርጎ በኤርትራ ወደቦች ለመጠቀም በእነዚህ አካባቢ እንደሚያልፈው ይሄ ተቆርጦ ነው ወደ ሌላ የሄደው። ከኤርትራ ጋር ያልተፈጣ ጉዳይ ስላለ ማለት ነው። የኢኮኖሚ እንቅስቃሴ የላቸውም እነዚህ። ለምሳሌ በመሀል ሀገር ያለው በደቡብ በምስራቅ ኢትዮጵያ ያለው የኢኮኖሚ እንቅስቃሴ እና ትግራይ ላይ ያለው አፋር ላይ ያለው ስናነጻጠረው አፋር ናሏትን የተፈጥሮ እንትንም ያለባቸው አካባቢዎች አለ፣ ግን ትግራይ ላይ ስናይ አሁን ችግሩ የትግራይ ጫንቃ ላይ እንዳለ ይገባናል ማለት ነው። ለምሳሌ የአዲግራት የአድዋ የአክሱም የሕመራ የሽረ የኢኮኖሚ እንቅስቃሴ ሰላም በነበረበት ጊዜ ምን ይመስል ነበር? አሁንስ ምን ይመስላል? ብለን በቀላል መገምገም ይቻላል። ፍቀድ እንደሆነ ዝርዝር ውስጥ መግባት ይችላለሁ። አሁን ወደ አቶ አስፋው ልሄድና አቶ አስፋው ገዳሙ በዚህ ጉዳይ ላይ ያሎት አመለካከት? እሺ በጣም አመሰግናለሁኝ መምህር ማሐሪ እንዳለው ነዋር ኖቲሱ በአብዛኛው እየጎዳ ያለው አፋርና ትግራይ እንደሆነ ይታወቃል። ምክንያቱም በዛ አካባቢ ያሉ አርሶ አደሮችም መሆኑ አርሶ አደሮች አካባቢያቸውን ለመጠበቅ ሚሊሻ በሚሊሻ መልክ ተደራጅተው እየሰሩ ነው የሚገኙት። ለዚህም የሚከፈላቸው የተለየ ደሞዝ የለም። ስራቸው እየሰሩ ነው አካባቢያቸውን ለመጠበቅ የተገደዱት እና ጫናው እዛ የበረታ እንደሆነ የታወቀ ነው። ግን በአጠቃላይ ሀገሪቱን እየጎዳ እያኮሰመነ ነው ያለው። ከጅቡቲ ጋር ያለን ስምምነት አሁን የወደብ የምንጠቀመው ለጅቡቲ ነው። ጅቡቲ በራሷ እንትን ነው በራሷ ፈቃድ ነው የምትጨምረው የምትቀንሰው፣ የወደብ ክራዩ ማለት ነው። ወጭና ገበያችን በጅቡቲ ላይ የተንጠለጠለ ነው፣ በጅቡቲ ወደብ ላይ ይሄ የሆነው ከነዋር ኖፒሱ አማካኝነት ነው። በሌላ መልኩ ደግሞ የጸጥታ ሁኔታም አስቸጋሪ የሆነው ከኤርትራ ያለው ችግር ባለመፈታቱ ነው። አድማጮች፣ በአፍሪቃ ነክ ርዕሶች የተጀመረው ውይይት ሳምንት ይቀጥላል። እንግዶቹን እናመሰግናለን። የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ዝግጅቱ ጤና አዘጋጅና አቅራቢው ሰለሞን አባተ ነው። ለአቅም ተመጣጣኝ የሚል ይፋዊ መጠሪያ ያለውን ወይም በአርቃቂ በአጸዳቂና ፈራሚው ፕሬዚደንት ስም ኦባማ ኬር እየተባለ በተቀጥላነት የሚጠራውን የዩናይትድ ስቴትስ የጤና ጥበቃ ዋስትና ሕግ ለመሻርና በሌላ ለመተካት ታስቦ በሕግ መወሰኛ ምክር ቤቱ የተሰናዳውና የቀረበው የሕግ ረቂቅ ጸድቆ ተግባር ላይ ከዋለ በመጪዎቹ ዐሥር ዓመታት ውስጥ 22 ሚሊዮን አሜሪካውያን የጤና አገልግሎት ዋስትና ያጣሉ። ይህንን ያሳወቀው የፓርቲ ወገንተኝነት የሌለው የዩናይትድ ስቴትስ የተወካዮች ምክር ቤት የበጀት ቢሮ ሰሞኑን ባወጣው ሪፖርት ነው። የአዲሱን ረቂቅ አንዳንድ አንጓዎች በማቃናትና በመቀኛኘት የተሻለ ድጋፍ ማግኘት እንደሚችሉ የሕግ መወሰኛ ምክር ቤቱ የአብላጫዎች መሪ ሚች ማኮነል ተስፋ በራሳችን ጉባኤ ውስጥ ባሉን ልዩነቶች ላይ ለመገናኘትና ሐሳቦቻችንን ለመለዋወጥ በምናደርገው ጥረት ውይይቶቻችንን እንቀጥላለን። ሕጉን በዚህ ሳምንት ውስጥ ለድምፅ አናቀርበውም። ነገር ግን ቢያንስ ሐምሳ ድምፅ ለማግኘት እንሰራለን። የሕግ መወሰኛ ምክር ቤቱ አባላት የሆኑት ሐምሳ ሁለቱም እንደ ራሴዎች በፕሬዝደንቱ ግብዣ ባለፈው ሳምንት ውስጥ ወደ ዋይት ሃውስ ሄደው ነበር። በስብሰባቸው ወቅት ታዲያ ሚስተር ትራምፕ ለእንደ ራሴዎቹ ንግግር ሲያደርጉ ከእርሳቸው የቀደሙት ፕሬዝደንት ዋነኛ የሀገር ውስጥ ስኬት ተደርጎ የሚቆጠረውንና በስማቸውም የተጠራውን የጤና ጥበቃ ዋስትና ህግ እንዲሰርዙ ለአሜሪካ ህዝብ ሲገቡ የቆዩትን ቃል እንዲጠብቁ አሳስበዋቸዋል። ለሀገሪቱ የጤና ጥበቃ ዋስትና ህግ ለማውጣት በጣም ቅርብ ነን። ያ ግን እየፈራረሰ ያለው ኦባማ ኪር ሊሆን አይችልም። በሌላ አንጻር ያሉ ሰዎች ህጉ ምን እንደሆነ እንኳ ገና ሳያውቁ ብዙ ነገር እያሉ ነው። ካደረግነው ታላቅ ስኬት ነው የሚሆነው። ካላደረግነው ደግሞ የሚያስደስተን ነገር አይሆንም። ግን ይሁና። በጣም ይገባኛል። ለማንኛውም ለህዝቡ በጣም ለምንወዳት ሀገራችን ህዝብ አንዳች በጣም በጣም መልካም የሆነ ነገር የማከናወን እድል ያለን ይመስለኛል። የሪፐብሊካኑ እቅድ ጸድቆ ህግ ከሆነ በኦባማ ኬር የተደነገገው አሜሪካውያን ሁሉ የጤና ጥበቃ ዋስትና እንዲገዙ ካለበለዚያ መቀጫ እንዲከፍሉ የሚያዘው ህግ ይሰረዛል። አነስተኛ ገቢ ላላቸው ዜጎች መንግሥት ድጎማ እንዲሰጥ የሚያዘው ያ ህግ ይሰረዛል። ሜዲክ ኤድ የሚባለው ገቢያቸው አነስተኛ ለሆነ ወይም ቋሚ ገቢ ለሌላቸውና ለአካል ጉዳተኞች መንግሥት የሚሰጠው የጤና ጥበቃ ዋስትና ግዙፍ የበጀት ቆረጣ ይደረግበታል። አንዳንድ ለዘብተኛ ሪፐብሊካን እንደራሴዎች ይህንን በሜዲክ ኤድ ላይ ይደረጋል የተባለውን የበጀት ቅነሳ አይደግፉም። ወግ አጥባቂ ናቸው የሚባሉቱ ደግሞ አዲሱ የሕግ ረቂቅ አሁን ሥራ ላይ ካለው ኦባማኬር ሕግ ብዙውን አሰራር እንዳለ የሚያስቀጥል ነው የሚል አቋም አላቸው። ስለዚህም አይወዱትም። ለመሆኑ ለምን ይሆን የሴኔቱ ዕቅድ እንዲህ ዐይነት ተቃውሞ የተጋፈጠበት? ለምን ይሆን ፕሬዚደንቱና ሪፐብሊካኑ እንደራሴዎች ኦባማ ኬርን እንዲህ የሚጠሉትና ሊሰርዙትም ላለፉት ሰባት ዓመታት ሌት ተቀን የሚደክሙት ምን ነው፣ ሳልሳ ካላቸው አለ ያደረጉት አንዱ ምንድን ነው? ለሀብታሞች የሚቆረጠውን ገንዘብ ነው የቀነሱት። እና አሁን በዚህ ባለው ሁኔታ ራሳቸው እርስ በርሳቸው ሪፐብሊካን ያልተስማሙበት ነገር ምንድን ነው? አንደኛ ከኦባማ ኬር አሁን ከሚሸፍናቸው ሰዎች ቁጥር ከሀያ ሚሊዮን በላይ የሆኑ ሰዎች አይሸፍንም፣ ኢንሹራንስ አይኖራቸው። ሁለተኛ ለሀብታሞቹ ገንዘባቸውን ይመልስላቸውና ድሀዎቹ ማግኘት የሚገባቸውን ድጎማ ሳያገኝ ይቀራሉ። በዚህ ምክንያት የሴኔቱም የሀውሱም የወጡት ህጎች በአሁኑ ጊዜ እርስ በእርሳቸው ባለመስማማት ገና ወደ ድምፅ መሰጠት የሚገባበት አሁን አርብ ብለው የነበረውን ትተው እንደገና ወደኋላ እንዲመለሱ ነው። ዶክተር ብስራት ኃይለ መስቀል ከጤና አገልግሎቱ ይልቅ ፖለቲካ ኮነው ባይ ናቸው። አሁን ዴሞክራቶቹ የሚሉት ምንድን ነው? ኦባማ ኬር እየሰራ ያለ ህግ ነው። የራሱ ግን ስህተቶች አሉት። አንዳንድ መስተካከል ያለባቸውን ነገሮች እናስተካክልና ኦባማ ኬር እንዲቀጥል እናድርግ የሚል ነው አስተሳሰብ። ስለዚህ ለሪፐብሊካኑ እያቀረቡ ያሉት የመደራደሪያና የመነጋገሪያ ሀሳብ መጀመሪያ ይሄንን ኦባማ ኬርን መሰረዝ የሚባለውን እቅዳችሁንና ሀሳባችሁን አቁሙ የሚል ነው። እናሻሽለው እና ኦልሬዲ አምስት ስድስት አመት እየሰራ ያለ ህግ ስህተቱ እናቃለን፣ ጥሩነቱ እናቃለን፣ ያንን እናስተካክል ነው የሚሉት። እንግዲህ ደግሞ ያው የፖለቲካ ነገር ነው። ሪፐብሊካን ደግሞ የዴሞክራቶችን ሀሳብ ወሰዱ ማለት ለእነሱ ጥሩ ስለማይመስል የራሳቸውን ለመፍጠር ነው። ግን አሁን ያሉበት ሁኔታ በጣም አስቸጋሪ ሁኔታ ላይ ነው ያለው። ዶክተር ብስራት ኃይለ መስቀል ዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ፕሮፌሰር እና የተቋሙ ዓለም አቀፍ መምሪያ ተባባሪ ዳይሬክተር ናቸው። በዴሞክራቶቹም በኩል የሚነሳ የበረታ ተቃውሞ አለ። አዲሱ የሪፐብሊካኑ ደራሲዎች ራሴዎች ረቂቅ ኦባማ ኬር ተመርኩዞበት የነበረውን በባለጠጋ አሜሪካውያን ላይ የተጣለውን ታክስና ቀረጥ መጠን የሚቆርጥ ወይም የሚያስቀር ይህም ድሃውን የሚጎዳ እርምጃ ነው የሚል ሐሳብ አላቸው። ይህ ረቂቅ ተቀባይነት ያጣበት ዋናው ምክንያት የአሜሪካ ሕዝብ ስላልወደደው ነው። አሜሪካ የምትቆምለት ወይም የህልናዋ ምክንያት አሳኪ እቅድ አይደለም። እኛ ከሪፐብሊካን ባልደረቦቻችን ጋር መሥራት እንፈልጋለን። ለዚያም ሁለት ሐሳቦች አሉን። አንደኛው ለባለጠጎች ልታደርጉ ያሰባችሁትን የቀረጥና ግብር ቅነሳ ጥንስስ አቁሙ፣ በሜዲኬድ ላይ ልታደርጉ ያቀዳችሁትን የበጀት ቅነሳና ለአቅም ተመጣጣኝ የጤና ጥበቃ አገልግሎት ዋስትና ሕግን የመሰረዝ ሐሳባችሁንም አስወግዱ የሚሉ ናቸው። ቁጭ ብለን የጤና ጥበቃ ዋስትና ሕጉን ልናሻሽል በምንችልባቸው ሁኔታዎች ላይ መወያየት እንችላለን። የሕግ መወሰኛ ምክር ቤቱ አናሳ ክፍል ወይም የዲሞክራቱን ደራሲዎች ክንፍ መሪ የሆኑት ቸክ ሹመር ናቸው። የሁለቱም ፓርቲዎች አባላት የሆኑ ሴናተሮች ከየምርጫ አካባቢያቸውና ከመራጮቻቸው አዲሱን የሪፐብሊካን ሴናተሮች ረቂቅ የሚቃወሙ የስልክ ጥሪዎችና ኢሜይሎች ያለማቋረጥ እየደረሷቸው መሆኑን ይናገራሉ። ባለፉት ጥቂት ቀናት ውስጥ ለተቃውሞ ካፒቶል ሂል የወጡ ብዙ ተቃዋሚዎች ታስረዋል። ለምሽቱ ያልነው በዚሁ ሊጠናቀቅ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከሚሰሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድ ናችሁ አሉላ ከበደና አዳኒት በሳየንን ከአቀናባሪያችን ንጉሱ ታምሬ ከተኪዩ ስርጭት መሐንዲስ እንዲሁም ከተረኛዋ ዋና አዘጋጅ ተስተበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ፋሲል ገበየው በቴክኒክ ቅንብሩ ከንጉሴ ጋር ንጉሱ ጋር አብረና አምሽተዋል። ነገ ማክሰኞ ከሚሰት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ታዲያ የስንብት ዜማ መርጠናል። አሁን የትግርኛ ስርጭት ይቀጥላል። ከዜማው በኋላ ማለት ነው። ማዲንጎ ነው የሚያማሽን። መልካም ምሽት። በእኛ በኩል ደህና ደሮ ዘንድሮምማ ልቤ መላው ቸገረው መላው ቸገረው ግራ ይገባው ጀመር ይደናገረው ይደናገረው ለወሬ ማይመች የኔውስ መናፈቅ የኔውስ መናፈቅ ለካ እንዲህ ይረዝማል ቀኑም እንደ መንፈቅ ሌቱም እንደ መንፈቅ ዘንድሮማ ልቤ መላው ቸገረው መላው ቸገረው

i <laughs> i <laughs> the